በአፋር ክልል ለኮሮና ቫይረስ የተጋለጠ መጀመሪያው ሰው በምርመራ መረጋገጡ ይፋ መደረጉን ተከትሎ የክልሉ መንግስት ህዝቡ በተረጋጋ መንፈስ የመከላከል ስራውን እንዲያግዝ ጠይቋል። የጤና ጥበቃ ሚኒስቴር ይፋ እንዳደረገውም ዛሬ በአገር አቀፍ ደረጃ ሁለት ሰዎች ለቫይረሱ መጋለጣቸው ተረጋግጧል። ከእነኚህም አንዱ በአፋር ክልል የሚገኝ ነዋሪ መሆኑም ተገልጧል። መስፍን አራጌ ተከታዩን አሰናድተዋል። የአፋር ብሔራዊ ክልላዊ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አህመድ ኮሎይታ ከአሜሪካ ድምፅ ሬዲዮ ጋር በነበራቸው ቆይታ ቫይረሱ ስለተገኘበት ግለሰብ፣ ስለመከላከል ሂደቱና መደረግ ስላለባቸው ተግባራት አስተያየት ሰጥተዋል። የሰውየው የተገኘው ገዋኔ ላይ ነው። ሰውየው ሚስትሪው ሲታይ በቀን ስራ የሚተዳደር የሀያ ሁለት አመት እድሜ አካባቢ የሚገኝ ሰውየው ገዋኔ ነው። በዋናነት በቀን ስራ የሚተዳደር ሰው እንደመሆኑ መጠን ከዚህ በፊት በዚህ ኮስ ተጠርጥሮ ወደ የጤና ጣቢያ ሲመጣ ጤና ባለሙያዎች ደግሞ ምርመራውን ካደረጉ ብሎት በኋላ የደምና ናሙና ወስደውለት፣ እሱም በማቆያ እንዲቆይ ተደርጓል። ወደ ናሙናም ወደ አዲስ አበባ ላይ ብርስ ጤና ኢንስቲትዩት ተልኮ ነበረ። ናሙናውም ዛሬ ይፋ ሆነው ደሙ ውስጥ የኮሮና ቫይረስ እንደተገኘ ተረጋግጠዋል ማለት ነው። ግለሰቡ ቫይረሱ እንዳለበት ይፋ መሆኑን ተከትሎ በቅርበት ሲያገኛቸው የነበሩ ሰዎችን ወደ ለይቶ ማቆያ ስፍራ ለመውሰድ እንቅስቃሴ መጀመሩን ነው ኃላፊው የሚያስረዱት። ናሙና ከተወሰደበት ሰዓት ጀምሮ እዛ በለይቶ ማቆያ ውስጥ ነበር የነበረው። ከዛ ውጭ ሂስትሪው የሚገዙ እንደሚያሳየው ሰውየው ወደዛ ከመምጣቱ በፊት ወደ አስራ ሁለት ሰው የሚሆን አካባቢ አካባቢ ሰው ጋር ግንኙነት እንደነበረውም ተናግረዋል። ከእሱ ጋር ንክክ የነበራቸውን ሰዎች ደግሞ ወደ ኳረንታይን የመምጣት እና እነሱን የመፈላለግ ስራዎች እየተሰሩ ይገኛሉ ማለት ነው። ከዚህ በተጨማሪ የጤና ባለሙያዎች ከሰዎቹ ጋር የደምናምና ሲወስዱ ምናልባት ንክክ የነበራቸው ሰዎች ስላሉ እነሱም ኳረንታይን የሚገቡበት ሁኔታ እየተመቻቸ ነው ያለው። ግለሰቡ ከጅቡቲ እንደመጣ አንዳንዶቹም ከጅቡቲ ከመጡት ጋር ግንኙነት ነበረው ቢሉም አቶ አህመድ ግን አባባሉን ያስተባብላሉ። በጅቡቲ በኩል የሚመጡ ሰዎች ጥብቅ ምርመራና ክትትል ስለሚደረግ ወደ ህዝብ ሳይቀላቀሉ በለይቶ ማቆያ ስፍራ እንዲቀመጡ ይደረጋል፣ ሲሉ አክለው ያብራራሉ። ሰውየው ከጅቡቲ በኩል አይደለም የመጣው። እሱ ሐሰት ነው። ሙሉ በሙሉ ስትሪው እየተጠራ ነው። በኋላ ላይ ይፋ የሚደረግ ይሆናል። ከጅቡቲ በኩል የሚመጡ ማንኛውም ሰው በተለይ ጋላፊ ላይ የኳራንታይን ቦታ አለ፣ በግቸቶ ሀይዌይ በኩል ያለ ነው። ሁለተኛ በዒል ዳዓር ባልሐም ይባላል አለ፣ እዛም የኳራንታይን አለ። ሶስተኛ በአፋምቦ፣ እዛም የኳራንታይን ቦታ ስላሉ በዛ በኩል የሚገቡ ሰዎች እዛ ሲገቡ በቴርሞስካን የሙቀት መጠናቸው እየተለካ አስራ አራት ቀን ኳራንታይን የሚቆይበት ሁኔታ ሰዎች ናቸው ያሉት ከስራ ቀን ቆይታ በኋላ ደግሞ ደምናሙናቸውም ቼክ ተደርገ የሚመጡበት ሁኔታ ስለሆነ ያለው ይሄ ከጅቡቲ በኩል ገባ የሚባለው መረጃ ሙሉ በሙሉ ሀሰት ነው ማለት ነው የግለሰቡ በቫይረሱ መያዝ በመግፋ መሆኑን ተከትሎ በርካቶች ድንጋጤ ውስጥ መግባታቸውን ለአሜሪካ ድምጽ ሬዲዮ ባደረሱት ጥቆማ ገልጸዋል አቶ አህመድ ግን ይበጃል ያሉትን ምክር እንዲህ ይለግሳሉ ማደረግ ወይም መወሰድ ያለባቸውን ጥንቃቄዎችን በተመለከተ በስፋት ስራዎች ሲሰሩ ነው የነበረው አሁን ደግሞ ከይዙ ተገኝተዋል ማህበረሰቡ ሳይደናገጥ ቤተሰቦቻቸውንም ራሳቸውን እየጠበቁ ጥንቃቄ ሲያደርጋቸው መድረግ እንዳያለባቸው ነው። በአፋር ክልል አፍዴራ አካባቢ ነዋሪ የሆኑት አህመድ በሽር ክልሉን በሚያዋስኑ ድንበሮች በኩል የሚገባው ሰው ብዛት እንዳሳሰባቸው ነው የሚናገሩት። ይህ ደግሞ ከክልሉ አቅም በላይ የሆነ ችግር እንዳያመጣ ስጋት አለኝ ብለዋል። ጅቡቲ የተያዙ ኢትዮጵያ ነው ካለ መኪና ጭኖ አንስቶ እዛ ማንዳ አካባቢ ዕልድዓር ላይ ነው የሉ። ጅቡቲ መቼ ነው እንደዚህ ያደረጉት? አሁን ከሁለት ቀን በፊት። ስንት ይሆናሉ ሰዎቹ? ሰዎቹማ በአንድ ዘጠኝ ይሆናሉ። ግን አምስት ሰው በጣም ተጎድተዋል። ይገባል በጣም ምስል ደስሞት ነው የመጡት። እዛ ህዝብ ምን እርዳታ ስለ የአካባቢ ህብረተሰብ ጠቁማ ሄዶ ፖሊስ ነው ያመጡት። አቶ አህመድ በሽር ይህን ችግር ለመፍታት ወደ አፋር ክልል የሚያስገቡ ድንበሮች ሙሉ በሙሉ መዘጋት አለባቸው ባይ ናቸው። በአንጻሩ የክልሉ መንግስት ኮሚኒኬሽን ቢሮ ኃላፊ ግን ይሄን ይላሉ ክሮስ ቦርደር ናቸው። ስለዚህ መቶ በመቶ መዝጋት አይቻልም። የሀገሪቱ ገቢ ወጭ ንግድ እንቅስቃሴ የሚከናወንበት ስለሆነ ሶማሊም፣ በድሬዳዋም፣ በአፋርም መዝጋት አይቻልም። ምክንያቱም የምግብም፣ የመጠጥም ሌላ መጠቃላይ የሀገሪቱ ገቢ ወጭ ንግድ እንቅስቃሴ የሚሳለጥበት ስለሆነ ማለት ነው። የፌዴራሉ መንግስት በተለይ መከላከል ሂደቱን በማገዝ በኩል ምን ሊያግዘን ይገባል ትላል ናቸው። በተለያየ አጋጣሚ ስለ ስራ ወደ ተለያዩ አካባቢ ተንቀሳቅሰው የነበሩ ዜጎቻችን ወደ ሀገራቸው የሚመመለስ እንደሚፈልጉ ይታወቃል። እሱ መነሻ በማድረግ ደግሞ ጅቡቲና ወደዛ አካባቢ አካባቢ የነበሩ ማህበረሰቦች በተለያዩ አጋጣሚ ባገኙት ነገር ወደ ውስጥ የመመለስ እንትናቸው እየጨመረ ነው። በተለይ ወደ ጅቡቲ አካባቢ ከዙ ከጊዜ ወደ ጊዜ እየሰፋ ስለሆነ ፌዴራል መንግስት ለቦርደር አካባቢ ልዩ ትኩረት ሰጥቶ መንቀሳቀስ እንዳለበት ነው። በተለይ እሱም ስንል ምንድነው መርመሪያ ማሽኖች ክልል ውስጥ እንዲሟሉ ሰፊ ጥረት ወይም እንቅስቃሴ መድረግ ይጠበቅበታል ማለት። ክልል ውስጥ እስከ አሁን ድረስ የኮሮና ቫይረስ መመርመሪያ ማሽን አለ ግን ለማሽን የሚያስፈልገውን ግብአት ለማሟላት ክልሉ የተለያዩ ጥረቶች እያደረገ ነው። እሱን ጥረት ደግሞ ፌዴራል መንግስት መገዝ አለበት። ምክንያቱም ወደዚህ መቶ ማህበረሰብ ናሙናቸው ወደ አዲስ አበባ ተልኮ የሚመጡ አለበት የለበትም የሚለው ውሳኔ የሚታወቀውና ስለዚህ ይሄ ነገር እዚሁ ክልል ውስጥ ለመመርመር ለማስቻል የፌዴራል መንግስት ልዩ ትኩረት መስጠት አለበት። ኢትዮጵያ ውስጥ የላቦራቶሪ ምርመራ ከተደረገላቸው ዘጠኝ ሺህ ሰባት መቶ ሰባ አንድ ሰዎች ውስጥ አንድ መቶ አስራ ስድስቱ ቫይረሱ እንዳለባቸው የተረጋገጠ ሲሆን ሀያ አንድ ሰዎች ከበሽታው እንዳገገሙ ዘጠናው በህክምና ማዕከላት ውስጥ እንደሚገኙና ሶስት መሞታቸው ታውቋል። በጽኑ ህሙማን ማቆያ ክፍል ውስጥ የሚገኝ እንደሌለም ከጤና ሚኒስትሯ ዶክተር ሊያ ታደሰ የማህበራዊ ትስስ ስብስብ ገጽ ያገኘነው መረጃ ያመለክታል። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ።